አቃቤ ሕግ በከባድ የሙስና ወንጀል ክስ የመሠረተባቸው የብሔራዊ መረጃና ደህንነት ኤጀንሲ ኃላፊዎችና ሠራተኞች ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። ችሎት ላይ ያልተገኙ ተከሳሾች መጥሪያ እንዲደርሳቸው በድጋሚ ትዕዛዝ ወጥቷል። የተሳሳተ ዜና አቅርበዋል የተባሉ የሚዲያ ተቋማት ተጠሪዎች በከባድ ተግሣጽ መታለፋቸው ታውቋል። ፍርድ ቤቱ ዋናውን ጉዳይ ለማየት ቀጠሮ ቆርጠዋል። ዝርዝሩን መለስካቸው አማይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በአቃቢ ሕግ በከባድ የሙስና ወንጀል ክስ የተመሠረተባቸው የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሠራተኞች ያቀረቡትን የዋስትና ጥያቄ እንዳልተቀበለው ገለጸ። ፍርድ ቤቱ የሁለቱን ወገን ክርክሮች ከአገሪቱ ሕጎች አኳያ መዝኖ ብይኑን እንደሰጠ በችሎቱ አብራርተዋል። ፍርድ ቤቱ ሁለቱም ወገን ያቀረቧቸውን ክርክሮች በማስታወስ ተከሳሾች የዋስትና መብታቸው በሕገ መንግሥቱና በሌሎች ሕጎች የተከበረ መሆኑን ጠቅሰው የተከራከሩ ቢሆንም አቃቢ ሕግ ባቀረበው ክስ መሠረት ተከሳሾቹ ቢፈረድባቸው ከሰባት እስከ አስራ አምስት ዓመት ቅጣት ሊጣልባቸው እንደሚችል ፍርድ ቤቱ አመልክተዋል። ይህ ደግሞ የተከሳሾቹን የዋስትና መብት የሚያግድ የሕግ ክልከላ ያለ በመሆኑ ጥያቄያቸውን ውድቅ እንዳደረገው አትተዋል። በሌላ በኩል ደግሞ ከዚህ በቀደመው ችሎት ፍርድ ቤት ያልቀረቡት የብሔራዊ መረጃና ደህንነት ኤጀንሲ የቀድሞው ዲሬክተር ጀኔራል አቶ ጌታቸው አሰፋ፣ አቶ አጽፋሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑልን በተመለከተ ፍርድ ቤቱ መጥሪያ እንዲደርሳቸው የወጣው ትእዛዝ አቃቢ ሕግ እንዳልደረሰው አስታውቆ ስለነበረ ይኸው የመጥሪያ ትእዛዝ ወጥቶ ፌዴራል ፖሊስ ለተከሳሾች እንዲያደርስ አቃቢ ሕግም ይህን እንዲከታተል ፍርድ ቤቱ አዘዋል። ፍርድ ቤቱ በሰጠው ሌላ ትዕዛዝ እንዳመለከተው አቃቤ ህግ በማስረጃነት አቀርባለሁ ያለውን ሲዲ ለተከሳሾች ሁሉ ሊደርስ በሚችል መጠን ቅጂውን አራብቶ እንዲያቀርብ ብሏል። በተጨማሪም ሀያ አንደኛ ተከሳሽ አቶ ሰይፈ በላይ ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ አቃቢ ህግ አስተያየቱን እንዲሰጥ ታዟል። ተከሳሾች በበኩላቸው አቃቤ ህግ ለቆጠራቸው የሰው ምስክሮች ጥበቃ እንዲደረግላቸው ላቀረበው ጥያቄ ምላሻቸውን እንዲያቀርቡ ፍርድ ቤቱ ትዕዛዝ ሰጥቷል። ፍርድ ቤቱ በዚህ ችሎት ከተመለከታቸው ጉዳዮች አንዱ ጠቅላይ አቃቤ ህግ በድረገጹ ባወጣውና ሁለት የመገናኛ ብዙኃን ተቋማት ባሰራጩት ዜና ፍርድ ቤቱ ያላለውን ብላችኋል በሚል የሚመለከታቸውን ኃላፊዎች ጠይቋል። በዚሁ መሠረት የጠቅላይ አቃቢ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱኑ ከፋና ኮርፖሬት፣ አቶ አወል አበራ ከሸገር አንድ መቶ ሁለት ነጥብ አንድ ሬዲዮ የዜናና ፕሮግራም ዋና ሥራ አስኪያጅ አቶ እሸት ያሰፋ ፍርድ ቤት ቀርበው ለተፈጸመው ስህተት ማብራሪያ እንዲሰጡ ተጠይቀዋል። ተፈጸመ የተባለው ስህተት ችሎት ያልቀረቡ የአቃቤ ሕግ ተከሳሾች መጥሪያ እንዲደርሳቸው ፍርድ ቤቱ ትእዛዝ ሰጥቶ ሳለ በአቃቤ ሕግ ድረገጽም ሆነ በሁለቱ የመገናኛ ብዙኃን ተቋማት ተከሳሾቹ ታስረው እንዲቀርቡ ፍርድ ቤት አዘዋል መባሉ ነው። ፍርድ ቤቱ እንዲህ ያለ ስህተት እንዳይደገም ሲል ተጠያቂዎቹን በብርቱ ተግሳጽ አልፏቸዋል። ፍርድ ቤቱ የተያዘውን ጉዳይ ለማየት ለግርሞት 16 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ